በግብጽ ካይሮ ለተባበሩት መንግስታት ድርጅት የስደተኞች ኮሚሽን የጥገኝነት ወይም የከለላ ጥያቄ አቅርበው መከልከላቸውን የገለጹ ሁለት ኢትዮጵያውያን ለወራት ለብረንዳ ኑሮ መጋለጣቸውን፣ በዛሬው ዕለት ግን ማን እንዳስነሳው ባልታወቀ እሳት ለቃጠሎ መዳረጋቸውን ገልጠዋል በአሁኑ ሰዓትም በግብጽ ሆስፒታል ውስጥ እንገኛለን ያሉት ጽዮን ግርማ ማምሻውን በስልክ አነጋግራቸዋለች። ኢብራሂም የት ነው ያለኸው? አሁን ሐኪም ቤት ነው ያለሁት ከባለቤት ጋር ተቃጠለ ማለት ነው። ሐኪም ቤት የት ሐኪም ቤት ነህ? እዛ ካይሮ ውስጥ ነው። አቶም በደራሱ አናውቅም። በአምቡላንስ ነው አሁን ገና ጽሁፍ እራሱ አላውቅም ማለት ነው። ምንድነው የተፈጠረው? የተፈጠረው እዛ የወንዳ እንግዲህ አራት ወር ነው እኛ በረንዳ ላይ ያለ ነው። ምንም መፍት አላገኘንም፣ እዛ መኖርም አልቻለንም። መፍት የተባለው አላገኘንም ማለት ነው። ከየት ነው ወደዛ ሄዳችሁት? ምን ያህል ጊዜ ሆኗችኋል እዛ ከሄዳችሁ? እኛ ከዛ ከገባን ያው ወደ ሁለት አመት ከስድስት ወር ነው በቃ እና ባለቤቴ ማለት ነው። ስደታችንም አልታወቀልንም። ስለዚህ እዛ በረንዳ እንድረዱን ብለን እዛ የወንድ በረንዳ ላይ ተቀምጠን እዛ ምንም ማታጣን ሮጀክት ምናምን እየሰጠን አለ ያለው እዛ ማለት ነው። አንዳንድ ሰዎች አሉ እንግዲህ በቃ ከዚህ ኖሮ መሞት ይሻልናል ብሎ ምናምን እሳት ምናምን አመጡ። የት ነው እሳት ያመጡት? እዛ እኛ የምንቀመጥበት ቦታ ማለት ነው። ከዛ አትሞቶ ምናምን ብለን እዛ እሳት እና ምናምን ክብሪት ከእጃቸው ስነጥቆ በንዚል ነው እኛ ራሳችን ላይ ደግሞ ወጣብን እሳት ማለት ነው። እዛ እኔ እንኳን ትንሽ ተርፎብኛል፣ ግን ባለቤቴ በጣም ተጎዳች። ያው ደግሞ አንድ ጓደኛ በጣም ተጎዳ። ሁለት ሰው መስወሳችን ማትን ቤት ናለን እሳቱ እንዴት ነው የተነሳው? ማን ያስነሳው? በምን ምክንያት ነው የተነሳው? ሰው እዛ በቃ የተማረ ሰዎች አሉ። ዝም ብሎ በቃ የሰዓት ምናምን በንዚ ምናምናምቶ መሬት ላይ በቃ የሰዓት ሆና ያ የእኛ ሰው ሆን ሆን አልታወቀም። የሰዓት ወከባ ከዛ ከዛ በቃ ሰው ጮኸ ማለት ነው። ሪጀክት ምናምን ሲሰጣቸው ማለት ነው። ሪጀክት ሲሰጣቸው ማለት ምንድን ነው ሪጀክት? እዛ የሆን ላይ እንግዲህ ፈተና አለ። እየፈተነው እያለ በቃ ሪጀክት ማለት ወደክ እያለ ውጤቱ እየሰጡ ነው። ከወደቁ የት እንግባ ብሎ ሰዎቹ እዛ ሲጮሁ እኛ ደግሞ ወጥ ምን ሆናችሁ ብለን እዛ ሰዎች መካከል ስንገባ እሳት ከየት እንደመጣ አናውቅም ማለት ነው ምን ያህል ትሆናላችሁ መጀመሪያ ብዙ ነበር ነው አሁን ግን ያሉት ያው አርባ አምስት ሰው ነው በቃ እና ስንት ሰው ተጎዳ የተጎዳ ነው እንግዲህ አብዛኛው ሁለቱ በጣም ባለቤት አሁን ለምሳሌ ዶክተሩ ሲነግረም አለ እኮ ከመቶ ስልሳ ሰባት ነው የተጎዳች። ያው ጓደኛ ደግሞ ከመቶ አርባ ሰባት ነው አለ። ምናቸው ላይ የተቃጠሉት? ባለቤት ያው ፎቶ ምናምን እልክላቸው። ምንም የተረፈበት የለም ከሰውነቷ ፀጉር በስተቀር ለማጥፋት አልሞከራችሁም እሳቱን? እኔ ተሳሳ አጠፋ አይደለም እኔ ራሴ ተቃጠልኩት ማለት ነው። ለምንድን ነው የወጣችሁት ከሀገር ሀገር የወጣን ላይ ንብዬ ላስረዳሽ፣ እንግዲህ የታወቀ ነገር ነው። ሀገር ላይ ሰላም ብናገኝ ሰው ሀገር ወጣን? እንደ ውሻ እንደዚያ ሆነም ይህም ብዬ ላስረዳሽ ሰላም አልቼ ሀፍቴን ጥዬ ምንም ጥዬ ነው እንጂ በደህንነት ወይስ ለገንዘብ ወይስ ልሰራ ደሞጠ ሰላም አልቼ ነው ከሀገር የወጣ ነው በግልጽ ማለት ነው። ከባለ ቤት አሁን ምን አይነት ሕክምና እያገኛችሁ ነው? ግልጽ ብነግርሽ ያው ሕክምና እንዳና ክብር ያለው ሕክምና አላገኝንም። አንድ ሐኪም ቤት አስገቡን እዛ የሆነ ክሬ ምናምን አደረጉበት ከዛ ወደ ሌላ ሐኪም ቤት እኛ እንችልም ብሎ አስተላለፈው እዛም ደግሞ ገብቴ በቃ ዝም ብለ አልጋ ላይ ተኝታ እየጨኸች ነው እንጂ ምንም መርስ ህክምና ተብለትም ያገኘው ነገር ምንም የለም እስካሁን። ሰላም ባገኝ ከአገሬ ወጥቼ እንደዚህ በሰው ሀገር ምንም አለ እንደዚያ ክራሰትም መጠቃለች። በቃ የደረሰብኝ አገሬ ላይ ሰላም ማጣቴ። እንግዲህ ከሞቱት በላይ ካሉት በታች ሆኘ፣ እንደዚህ በሰው ሀገር ላይ እንደዚህ መሆኔ በጣም በጣም መፈጠሪ ብቻ ነው የምትሰማኝ። ማለት ሌላ ነገር አለ ለጓደኛ እላስተላለፍልሽ እንጂ በቃ ምንም መናገስ ነገር መስለኝ ምናት። ጤና ይስጥልን። አብሮ ይስጥልህ። እኔ ጌቱ እጅጉ አያነበራለሁ ከኦሮሚያ ክልል ምዕራብ ወለጋ ነው። ምን ያህል ጊዜ ሆነ አንተ ካይሮ ከገባ? አመት ግሞ ላይ ነው አሁን። ምንድን ነው ዛሬ የተፈጠረው ካይሮ ላይ? ያሉ ዩኤንኤችሲአር የኢትዮጵያን ስደተኛ ኦሮሞም ሆነ አማራም ሆነ ማንም ሀገራችሁ ሰላም ነው፣ ወደ ሀገራችሁ ግቡ እያሉ በየቀኑ መቶ ሰው መቶ አምሳ ሰው ሪጀክት እያደረጉ አስቸገሩ። ሪጀክት የሆነ ሰው ደግሞ ወደ ሀገሩ እንዴት አድርጎ ይገባል? እና ያን ያን የተናደዱ ሰዎች እሳት ምናምን አቀጣጠሩ። ከዚያ አጋጣሚ እኛ ደግሞ

መተኛ ብዬ ቻልኩ አለ ጎንበስ ብዬ ነው የማናግርሽ። ዝቅ ብዬ ቆሜ ነው። እንግዲህ ሁለታችሁንም አመሰግናለሁ። እግዚአብሔር ምሕረቱን ይላክላችሁ። አድማጮቻችን፣ ካይሮ የሚገኘውን የተባበሩት መንግስታት የስደተኞች ኮሚሽን ምላሻቸውን ለማካተት ጥረት አድርገን ነበር። በአሁኑ ሰዓት ካይሮ በመምሸቱ ምክንያት ልናካተት ሳንችል ቀርተናል። በነገ ሁለት ምላሻቸውን ይዘን እንመለሳለን።